አድማጮቻችን በመግቢያችን ላይ እንዳልነው በበዓል ምክንያት ሳምንታዊዎቹ የማህደረ ዜናና የስፖርት ዝግጅቶቻችን ለዛሬ አይኖሩንም። በምትኩ የ2009 ዓ ም አበይት ጉዳዮችን በተመለከተ ከባልደረባዬ ነጋሽ መሐመድ ጋር ውይይት እናደርጋለን። ነጋሽ፣ እንኳን ደህና መጣ። እንኳን ደህና ጠብቅ። እንኳን አደረሳችሁ ማለት የምትፈልግ ይመስለኛል። አድማጮቻችን የምትለኝ መስሎኝ ነበረ። አንተ አላልከኝም። እኔ ለአድማጮች እንኳን አደረሳችሁ ልበል። አብረኑ ለናል ብዬ ነው። እንዴት ዋልክ ብትለኝ እሺ እንደተከታተልነው ያለፈው 2009 ዓመተ ምህረት በተለያዩ ቦታዎች ተቃውሞዎች የቀጠሉበት በተወሰኑ ቦታዎች ግጭቶች የነበሩበት ብዙዎች ከተቃውሞ ጋር በተያያዘ የታሰሩበት በስተ መጨረሻ ደግሞ መንግስት በከፈተው የጸረ ሙስና ዘመቻ የተወሰኑ ባለስልጣናት በቁጥጥር ስር የዋሉበት ነበር። እንግዲህ ነጋሽ፣ ዓመቱን ሙሉ በኢትዮጵያ የተከሰቱ ጉዳዮችን ስትከታተል ነበርና 2009 ዓመተ ምህረት እንዴት ይታወሳል ትላለህ? እንደ ጠቀስከው ነው 2009 ምናልባት በቅርብ ዘመኑ የኢትዮጵያ ታሪክ እንግሊዞቹ ብላክ ይሉታልን የ ደሞ ብላክ ከራሴ መልክ ጋር ስለሚያየዝ እና እንደዛ አይነት አመት ጥቁር አመት የሚሉት አይነት ነው ብዙ ችግር የታየበት የዛ ነው ያክል ደግሞ ምናልባት የህዝብ እንቅስቃሴ ጠንክሮ አደባባይ የወጣበት መንግስትን ማሟላት ሊገ ይገባዋል ብሎ የሚያስበውን ነገር መንግስትን የጠየቀበት ድፍረትም የታየበት ነው። ግን ብዙ ህይወት ጠፍቷል፣ ብዙ ሀብትና ንብረት ወድሟል፣ ብዙ ሰዎች ቆስለዋል። አሁን ምን ላይ እንዳሉም ስለዛ እናቅም። የኢትዮጵያ የሰብአዊ መብት ኮሚሽን እንዳስታወቀው ወደ ስድስት መቶ ሰባ የሚሆን ሰው የተገደለበት አመት ነው። ረሃብ ከሌላው ጊዜ በከፋ መልኩ አለ። ወደ ዘጠኝ ሚሊየን ወይም ከዛ በላይ አለ። የቆሻሻ ማጠራቀሚያ እንኳን ተደርምሶ የሰው ህይወት አጥፍቷል። ስለዚህ 2009 ትንሽ መጥፎ መጥፎ ነገሮች የታዩበት ነበር ማለት ይቻላል። ያው አመት በዓል ቢሆንም ማስታወስ ስላለብን ነው። እንግዲህ የ2009 ዓመትን ወደኋላ ተመልሰን የምንመለከተው እንደምታስታውሰው 2009 ዓ ም ከባተ ከሶስት ሳምንት በኋላ የምስጋና በዓል በሆነው ኢሬቻ አደጋ ተከስቶ ነበረ የ2009 ዓ.ም ዳሰሳችንን ከእርሱን ጀምር ከዛ ነው የምንጀምረው ምክንያቱም የመጀመሪያው ወር ሶስተኛ ሳምንት ላይ ነው ይህ አደጋ የደረሰው በትክክለኛው ቀን መስከረም 22 2009 ነበረ እሁድ በአሉ በዛ ባህል ተከታይ ህብረተሰብ ዘንድ በድምቀት የሚከበር ነው ደብረ ዘይት ወይም ቢሾፍቱ ነበረ በዛ በዓል ምክንያት ተቃውሞዎች ተነሱ አጫጭር መልእክቶችም ነበሩ። ይህን የመሰለ ተቃውሞ ከተነሳ በኋላ ወይም እዛ ከተሰማ በኋላ ነው እንግዲህ ሰዎች እስካሁን ድረስ ግልጽ ባልሆነ ምክንያት ሕይወታቸውን ያጡት ብዙ ሰዎች ናቸው የሞቱት። የሞተና የቆሰለውን ሰው ብዛት በትክክል እስካሁን ድረስ ያጣራው የለም። ተቃዋሚ ፖለቲከኞች የአክቲቪስት የሚባሉ እነዚህ የህዝብ መብት አቀንቃኞች የሚሰጡት ቁጥርና መንግስት የሰጠው ቁጥር በጣም የተራራቀ ነው። መንግስት ቁጥራቸው እዛ የሞቱት ሃምሳ ሁለት ነው ይላል ወይም ሃምሳ ሁለት ላይ እንደቆመ ነው። የኢትዮጵያ የሰብአዊ መብት ኮሚሽንም የመንግስታዊው፣ እሱም እንደዛ ነው ያለው። አዎ፣ ግን ተቃዋሚዎችና ቅድም ያልኳቸው አቀንቃኞች ከሁለት መቶ ሃምሳ እስከ ሰባት መቶ ያደርሱታል። ጥሩ መፍትሄ ሊሆን የሚችል የነበረው ገለልተኛ የሚባሉት ሰው ወይም ወገን አጣርቶት የሚሰጠው ቁጥር ነበር፣ ግን እስካሁን አይታወቅም። የአደጋው መንስኤም እንዲሁ በግልጽ አልታወቀም። መንግስት መተፋፈግ ነው ይላል። የመንግስት ተቃዋሚዎች ደግሞ የጸጥታ አስከባሪዎች በፈጠሩት ችግር ምክንያት ሰዎች ገደልም ገብተው እርስ በርስም ተፋፍነው ሞተዋል ነው የሚሉት። እና ያን ስለዚህ ጉዳይ ዘግበን ነበረ ታስታውስ ታስታውሳለሁ። የሟች ቁስለኛው ቁጥር አወዛጋቢ ነው። መንግስት የሚቆጣጠራቸው መገናኛ ዘዴዎች የሟቾቹን ቁጥር 52 ይላሉ። ማህበራዊ መገናኛ ዘዴዎች፣ ተቃዋሚዎችና የፖለቲካ አቀንቃኞች ግን ከ175 እስከ 700 ያደርሱታል ሰው የመሞት መገደሉ ምክንያትም እንዳከራከረ ነው። የመንግስት ባለስልጣናት በሚቆጣጠሯቸው መገናኛ ዘዴዎች እንዳሉት የጸጥታ ኃይላት በተኮሱት ጥይት የተገደለ ሰው የለም። የአይን ምስክሮችና ተቃዋሚ ፖለቲከኞች ግን የመንግስትን መግለጫ ሐሰት ይሉታል። እንግዲህ ከኤሬቻ አደጋ ብዙም ሳይቆይ የኢትዮጵያ መንግስት ለስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅ ደንግጓል። አዋጁ በ26 ዓመት የኢህአዴግ የስልጣን ዘመን ከዚያ ቀደም ያልታየ ነበር ረጅም ጊዜ በመቆየቱ እና ቁጥጥሩ አዋጁን ለሚያስፈጽሙ ኃይላት የተሰጠው ስልጣን መጀመሪያ ላይ በተለይ ብዙ አስፈሪ ይመስሎ ነበረ። መስከረም 29 ልክ የኢሬቻው በዓል አደጋ በደረሰ በሳምንቱ ነው ይሄ የታወጀው። ያኔ የጠቅላይ ሚኒስትር ኃይለማርያም ደሳለኝ አዋጁ ያስፈለገበትን ምክንያት ጠቅሰው ነበረ። አንድ ግን እዚህ ጋር ላነሳ የምፈልገው እሳቸው ይህንን አዋጅ ሚኒስትሮች ምክር ቤት መወሰኑን የተናገሩት እሁድ ነው። አዋጁ የጸናው ግን ከቅዳሜ ጀምሮ ነው፣ አንድ ቀን ወደኋላ ተመልሶ የሚኒስትሮች ምክር ቤት ባደረገው ስብሰባ ቅዳሜ ትላንት ጀምሮ በአገራችን የአስቸኳይ ጊዜ አዋጅ አውጇል። የዚህ አስቸኳይ ጊዜ አዋጅ ያስፈለገበት ዋናው ምክንያት እንደምታውቁት አገራችን በአሁኑ ወቅት የሰላምና የመረጋጋት እንደዚሁም የጸጥታዋ ሁኔታ የሕዝቦቿ ደህንነት ጉዳይ ከፍተኛ ስጋት ውስጥ በወደቀበት ጊዜ ላይ እንገኛለን። ይሄ አዋጅ እንግዲህ መጀመሪያ ለስድስት ወር ቆየ፣ ከዛ እንደገና ተራዘመ። በአጠቃላይ ለአስር ወር ያክል ነው የቆየው እና በዚህ ጊዜ ውስጥ ብዙ ሰዎች ታስረዋልም፣ በበርካታ አካባቢዎችም እንዲሁ ስጋት ነግሶ ነው የከረመው። አዋጁ የተነሳው ከአስር ወር በኋላ ነው እንዳልኩት አዋጁ ስራ ላይ እያለ በአዋጁ ውስጥ ሊጣሱ የሚችሉ የሰብአዊ መብት ጉዳዮችን እንዲያጠራ የተቋቋመ ቦርድ ነበረ። ያጠራውን ነገር እስካሁን አናውቅም። ነገር ግን አዋጁ ሲነሳ የቦርዱ ምክትል ሊቀመንበር ወይዘሮ ገነት ታደሰ የአዋጁ መነሳት ቦርዳቸው እንደሚደግፍ አስታውቀው ነበረ። ለአዋጁ መነሻ የሆኑ ጉዳዮች ላይ መርማሪ ቦርዱ በሰፊው ተወያይቶ አዋጁ መነሳት ቦርዱ የተስማማ መሆኑን በተከበረው ምክር ቤት ይገልጻል። እንግዲህ በዚህ አዋጅ ስር እያለች ኢትዮጵያ መንግስት ብዙ ትላልቅ እርምጃዎችን ወስዷል። ምናልባት ቀረብ ያለው የካቢኔው ሹምሽር ነው። ስለሱ የምጠይቀኝ ከሆነ ገዢው ፓርቲ ኢህአዴግ እንግዲህገገል ጠይቀኝና እንግዲህ ገዢው ፓርቲ ኢህአዴግ መቶ በመቶ ካሸነፈበት ምርጫ በኋላ በ2008 ዓ.ም ካቢኔ መስርቶ ነበርና አንድ ዓመት ገደማ የቆየውን ካቢኔ ነው መልሶ ያዋቀረው። በጥቅምት መጨረሻ የካቢኔውን ሹምሽር እንዴት ትመለከተዋል አንተ? አንድ ዓመት ከአንድ ወር ገደማ ነው በትክክል ለመናገር የመጀመሪያው ካቢኔ ማለት አዲስ ምክር ቤት መቶ በመቶ ኢህአዲግ ያሸነፈበት ምክር ቤት፣ አዲስ ካቢኔ አዲስ መንግስት በተመሰረተ በአንድ ዓመት ከአንድ ወር ጊዜ ውስጥ ነው እና ከዚህ ከበፊቱ የካቢኔ አባላት ውስጥ ዘጠኙ እንደነበሩ ቀጥለዋል። ሌሎች የተቀሩት ሀያ አንድ ናቸው እና አብዛኞቹ ምሁራን ብዙ ምርምር ያደረጉ እና በስራቸውም የበሰሉ ናቸው ተብሎ ነበር አዳዲሶች የመጡት። እነዚህ የካቢኔ አባላት ምን ያህል ቆዩ? ምናልባት ከዛ በኋላ እንመለስበታለን። ነገር ግን ያኔ የተባለው አዳዲሶቹ ሚኒስትሮች የኢትዮጵያን ችግር ለመፍታት ብቁ ናቸው ነው የሚባለው። ምክር ቤቱም መቶ በመቶ በሆነ ድጋፍ ነበር ሹመቱን ያጸደቀው። ለተሰጡት ማብራሪያዎች እያመሰገንኩ በቀጥታ የቀረበውን ሹመት ወደ ማጽደቅ እንሄዳለን። በክቡር ጠቅላይ ሚኒስትር የቀረቡትን ሹመት እንዲጸድቅ የምትደግፉ በእጃቸው አሳዩ። ድምፅ የማሰጡ ተሿሚዎች፣ መልካም የስራ ጊዜ እንዲሆንላችሁ እንመኛለን። ተሿሚዎችን እንደዚህ ተቀበለ የኢትዮጵያ ሕዝብ ወይም የኢትዮጵያ ሕዝብ ተወካዮች በዚህ መንገድ ሹመታቸውን አጸደቁ። ነገር ግን ብዙ አልቆየም። ነሐሴ መጀመሪያ ላይ ከካቢኔው አባላት ቢያንስ ሁለቱ በአምባሳደርነት ተሾሙ። ታስታውስ እንደሆነ ሁለቱ ወይም አንዱ ቦታ ቀየሩ። እንግዲህ ጥቅምት ላይ ስለ ሚኒስትሮቹ ችሎታ፣ ስለተመደቡበት ቦታ ቦታና ለዛ ቦታ ስላላቸው ብቃት በጥንቃቄ ስለመመረጣቸው የተነገረው ሁሉ አዲስ ሹምሽር ገጠመው ማለት ነው። ይህ የሆነው ነሐሴ ላይ ነው። ህይወትም ያው ቀጠለች። በየጊዜው ሹምሽር የሚካሄድበት ነው እንግዲህ እኛ አገር። ባለፈው አመት ሌላው ጉልህ ነገር የነበረው የአፈሳና እስር ጉዳይ ነበር። በተቃውሞ ተሳትፋችኋል የተባሉ በሺዎች የሚቆጠሩ ኢትዮጵያውያን ታስረዋል። በወታደራዊ ማሰልጠኛ ሳይቀር የታሰሩት እነዚህ እስረኞች የተሃድሶ ስልጠና ተሰጥቷቸው እንደተለቀቁም ተነግሯል። የተወሰኑት ደግሞ ለህግ እንደሚቀርቡ ተገልጾ ነበር። አይደለም? አዎ። እንግዲህ በመጀመሪያ ላይ ዜናው ሚስጥር አይነት ነበረ ምን ያህል ሰው እንደታሰረ፣ የት እንደታሰረ፣ በምን ምክንያት እንደታሰረ አይታወቅም ነበር። የሰብአዊ መብት ተሟጋች ድርጅቶች ብልጭ ብልጭ የሚሉ መረጃዎችን ይዘው መንግስትን ሲጎተጉቱ ነበረ፣ መገናኛ ዘዴዎችም እንደዛው ስንዘግብ ነበረ። ነገር ግን ለተወሰኑ ወራት ዝም ካለ በኋላ የኢትዮጵያ መንግስት በኋላ የታሰሩ ሰዎች በአስር ሺህ እንደሚቆጠሩ አስታወቀ እና እስረኞቹም ንቃት ወይም ትምህርት ትምህርት ተሰጥቷቸው እንደተለቀቁ ተናገረ። አይደገምም ብለው አይለመደኝም ነው አይደገምም ይቅርታ አይደገምም ብለው ተለቀቁ። በነገራችን ላይ ይሄ በመልቀቁ ስነስርዓት ላይ አንዱ ላይ የተገኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ እነዛ የታሰሩት ሰዎች ወይም በአብዛኛው ወጣቶች ናቸው ብቻ ሳይሆን መንግስትም ስተት አለበት ያንን ስተት ያርማል ብለው ነበረ። ሁለታችንም ስህተት ሰርተናል። እናንተም ስህተት ሰርታችኋል። መንግስትም ስህተት አለው። የእናንተን ስህተት እናንተ ተናግራችኋል። ዛሬ እኔ መናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምፃችሁን መስማት፣ ጥያቄያችሁን ማዳመጥ የልብ ትርታችሁን ማዳመጥ በጋራ ለመስራት የሚያስፈልገን ጉዳይ ላይ በጋራ የመስራት በሚያለያየን ጉዳይ ላይ ደግሞ በሰላማዊ መንገድ የመለያየት እነዚህን ነገሮች በማድረግ ዙሪያ ጉድለት አለብን። ስለዚህ እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ መንግስትም በጥልቅ ተሃድሶ ማለፍ አለብን። እንግዲህ በ2009 የታየው ስህተት አሁን ጠቅላይ ሚኒስትሩ እንዳሉት እኛም እንዳይደገም ተስፋ እናድርግ። በ2010 እንደማይደገም ተስፋ እናድርግ። ላለፈውም ስህተት ተጠያቂ ናቸው ተብለው በጥናት ወይም በማጣራት የሚደረስባቸው ሰዎች በትክክለኛው መንገድ ለፍርድ እንዲቀርቡ እንመኝና በነገራችን ላይ የታሰሩት ሰዎች ቁጥር የአስቸኳይ ጊዜ አዋጁ ሲነሳ ያኔ የአዋጁ የእዝ ጣቢያ ኮማንድ ፖስት ነው መንግስት የሚለው ላፊና የመከላከያ ሚኒስትር ሲራጅ ፈርጌሳ እንዳሉት ወደ 21 ሺህ የሚሆኑ ሰዎች ታስረው ነበረ። ከነዛ ውስጥ ስምንት ሺ አሁንም እንደታሰሩ ነው ወይም በፍርድ ቤት ክስ ተመስርቶባቸዋል። የስራት ነገር ካነሳን የኦሮሞ ፌዴራሊስት ኮንግረስ መስራች መሪና የመድረክ ተባባሪ መሪ ዶክተር መረራ ጉዲና የታሰሩትም በዚሁ አመት ነበር። የካቲት ውስጥ ዶክተር መረራ እዚህ አውሮፓ ብራስልስ ውስጥ የአውሮፓ ህብረት በጠራው ስብሰባ ላይ ተካፍለው ሲመለሱ ነው የታሰሩት። አሁንም እንደታሰሩ ናቸው። ከእሳቸው በፊት የነበሩት ሌላው የኦሮሞ ፌዴራሊስት ፖለቲከኛ በቀለ ገርባም አሁንም እንደታሰሩ ናቸው። ቢያንስ እስከ ዛሬ መፈታታቸውን አልሰማሁም። አዎ፣ የኦፌኮ አብዛኞቹ አመራሮች በእስር ላይ እንደሚገኙ ይታወቃል። በቀጣይ ወደምናነሳው ርዕስ እንሻገር። አይደለም፣ ምን ይሆን የምናነሳው? በኢህአዴግና በተቃዋሚዎች መካከል ስለነበረው ውይይት ወይም ድርድር ይሆናል። ራሱ ስያሜው ራሱ አወዛጋቢ ነበረ። መጀመሪያ ላይ ውይይት ነበር የሚባለው። ከዛ ቀጥሎ ስብሰባም ተብሎ አንድ ሁለት ዘገባዎች አይቻለሁ፣ በመንግስት ወይም ለመንግስት በወገኑ መገናኛ ዘዴዎች። ከዛ በኋላ ግን እየጠራ እየጠራ እኛም ጠይቀን ድርድር እንዲባል መስማማታቸውን ከኢህአዴግም ከሌሎች ተቃዋሚ ፓርቲዎችም መሪዎች አረጋግጠናል። ድርድሩ ሞቅ ቀዝቀዝ እያለ ቀጠለ። አራተኛ ወሩ ላይ ግን የኢትዮጵያ ብሔራዊ ዲሞክራሲያዊ አንድነት መድረክና ሰማያዊ ፓርቲ ከድርድሩ ወጡ። የሰጡት ምክንያት ድርድሩ በሚጠብቁት መንገድ አልቀጠለም የሚል ነው። ለመተማመኛ የሚወስዳቸውን እርምጃዎችን አስቀምጠናል። የፖለቲካና የሕሊና እስረኞችን መፍታት፣ አስቸኳይ ጊዜ አዋጁን ማንሳት እና የዛኔ ደግሞ በየካምፑ የታሰሩ ሰዎች ነበሩ እነሱን መፍታት ሌላው ደግሞ በኢትዮጵያ ጉዳይ ላይ ይመለከተኛል የሚሉትን ሰዎች በሙሉ ጥሪ ማድረግ አለበት መንግስት የሚሉ ሶስት የመተማመኛ እርምጃዎችን እንዲወስድ ጥያቄ አቅርበን ነበር። ይህንን ያደረግነው ግን እዛው ውይይቱ ውስጥ ሆነን ነው። ምንም እርምጃ አልወሰደም። ስለዚህ መንግስት የእውነት አይደለም የያዘው ድርድር ወደሚል ሄድን ማለት ነው። እርምጃዎችን ባለመውሰዱ ማለት ነው። ዋናው ምክንያት በጠቅላላ ፕሮሰሱ ተስፋ መቁረጥ ነው። እንግዲህ 2009 ዓ ም አደጋዎችን ያስተናገድንበት ዓመት ነበር። ሚሊዮኖች ለምግብ እርዳታ ካጋለጣቸው ድርቅ አንስቶ በመቶዎች የሚቆጠሩ ሰዎች ሕይወታቸው እስከጠፋበት የአዲስ አበባው በተለምዶ ቆሼ ተብሎ በሚጠራው ሰፈር እስከደረሰው አደጋ ድረስ አደጋዎች ተከስተው ነበር። ብዙ አደጋ አለ። ዋናው ግን ይሄ ቆሼ የተባለው የአዲስ አበባ የቆሻሻ ማከማቻ ስፍራ መናድ ነው። ልክ እንደ ኢሬቻው በዓል አደጋ ሁሉ በዚህም አደጋ የሞተው ሰው ትክክለኛ ቁጥር አይታወቅም። እስካሁን የምናውቀው እኛ አንድ መቶ ሀምሳ ያክል ሰዎች መሞታቸውን ነው። ብዙ ሰዎች መፈናቀላቸውን ነው። እና የተፈናቀሉትም በቂ እርዳታ አላገኙም። እስካሁን ሁሉም ሰው ተከራይቶ ነው የሚኖረው። ላይ በግል ነው፣ በግላችን ኪራዩን ግን መንግስት ይከፍልላችኋል ራሳችሁ ናቸው የምትከፍሉት። አሁን አንቺ ከየት ታመጫለሽ? እንደዚህ እንደ አንድ አይነት ሰዎች አንዳንድ ሲመጡ ሰጥና ይከፍሉናል። ለምግብና ለልብስ እንደዚህ አንዳንድ ወጪ የሚሆንስ እንደዚህ በግል መቶ ከሁለት ቅ ቀበሌ ምናም ከገቡ አያወጣም። ለምሳሌ ለአንድ ስንት ተከፈለክ? ራስ ሄደ እጅ በእጅ ዛው ማለት ነው። አንቺ ላይ የደረሰው ጉዳት ምንድን ነው እስቲ ንገሪኝ። እኔ ጋር እናትና አባቴ ናቸው ስንት ዓመት ይሆንሻል አንቺ ያው ሌላው ምናልባት እንደ አደጋ ከተቆጠረ የረሃቡ አደጋ ነው ከዘጠኝ ሚሊዮን በላይ ቅድም ጠቅሻዋለሁ ህዝብ ተርቦ ነው አመቱ የተጠናቀቀው አሁንም እንደዛው ናቸው ያሉት እንግዲህ ወደ አመቱ መገባደጃ እየተቃረብን ነው በገቢ ግብር ትመና የተነሳው ውዝግብና እርሱን ተከትሎ የተነሳው ተቃውሞና አድማ ሌላው የ2009 ዓ ም ጉልህ ክስተት ነበር አዎ አድማና ተቃውሞ አሁን ጋብ ብሏል። ቅሬታው ግን እንዳለ ነው። ያኔ የነበረው የግብር ጫና በተለይ በአነስተኛ ነጋዴዎች መንግስት ደረጃ ሐመሩሃ ነው የሚላቸው በእነሱ ላይ የተጫነው ግብር ሱቃቸውን እስከ ማዘጋት ደርሷል። ብዙ ሰዎችም አሁንም ተበትነናል እያሉ ነው። ከፍተኛ ማስጠንቀቂያ ያለበት ደብዳቤ ነው ለብዙዎቹ የደረሰው። ያንን ደግሞ መክፈል አንችልም በሚል ነው ሱቃቸውን የመዝጋት ግማሹ ሱቁን የዘጋው እኛ ባለ ኢንፎርሜሽን ይውሰዱት፣ በቃ ግብሩን መክፈል እና የሱቃችንን መዘጋት መካከል ልዩነት የለም የሚል ምላሽ ነው የንግዱ ማህበረሰብ እየሰጠ ያለው። በአሁኑ ሰዓትና በማስፈራራትና በማስጠንቀቂያ ደብዳቤ እየከፈቱ ያሉ አሉ። እንግዲህ አመቱ እየተገባደደ ነው። ግን አሁንም የግብሩ አድማ ተቃውሞ ቢቀዘቅዝም በድንበር አካባቢዎች ያሉ ግጭቶች እንደቀጠሉ ነው። በተለይ በኦሮሚያና ሶማሊያ አካባቢ በነበሩ ግጭቶች ብዙ የሰው ሕይወት ጠፍቷል። አሁንም እንደቀጠለ ነው። ስምምነት ተደርጓል ተብሎ ነበረ። አሁንም ጉዳዩ አልተፈታም። እየተከታተልም በዚህ ጉዳይ ላይ ዘገባዎች እናቀርባለን። የ2009 ዓ ም ዳሰሳችንን የምናጠቃልለው መንግስት በከፈተው የሙስና ዘመቻ ይሆናል። ወደ 2010 ዓ ም የተሻገረ የሚመስለው ይህ ዘመቻ በመካከለኛ ደረጃ ያሉ በርከት ያሉ የመንግስት የሥራ ኃላፊዎችን ለእስር የዳረገ ነው። የአንዳንዶቹ ጉዳይ ፍርድ ቤት መታየት የጀመረ ሲሆን የብዙዎቹ ግን ገና በፖሊስ በምርመራ ደረጃ ላይ ያለ ነው። አዎ፣ ብዙ ሰዎች ታስረዋል፣ ግን በስልጣን ደረጃ እነዚህ አብዛኞቹ የታሰሩት መካከለኛ ላይ ያሉና ዝቅተኛ ደረጃ ላይ ያሉ ባለሥልጣናትና በአብዛኛው ባለሙያዎች ናቸው። አንድ ግን ሚኒስትር ዴኤታ ታስረዋል። ከተለያዩ አካባቢዎች የሚደርሱ መልእክቶች እንደሚያሳዩት ዋናው አሳ አሁንም ባህር ውስጥ ነው ጣሳዎች ዋናዎቹ አሳዎች ብዙ ናቸው። እንደዛ ነው እንግዲህ አስተያየቶቹ የሚመጡት አንድ ብቻም ሳይሆን አንድ ግለሰብ ላይ ያተኮረ ሳይሆን በርካቶች ናቸው ብለው ያምናሉ አድማጮች። ሊሆን ይችላል እኛ መረጃ የለንም። ሰዎቹ መታሰራቸውን ነው የምናውቀው። እንግዲህ ሙስናም፣ ረሃብም፣ ምናልባት አደጋም፣ ግጭትም እስከዚህ ድረስ ይበቃናል የምንልበት ዓመት እንዲሆን እንመኛለን። አሜን። ጥሩ ምኞት ነው። እንግዲህ በዚሁ የ2009 ዓመተ ምህረት ዳሰሳችን እናጠቃልላለን።